ቅደላዊት መሳይ የድህረ ምረቃ ተማሪና በአባይ ወንዝ ላይ ተመራማሪ አሜሪካ ከቶንም ሕግ አውጪ የሆነ ሰነድ አዘጋጅታ በዚህ ላይ ፊርማችሁን አኑሩ ብላ ግዴታ ግፊት አያሳድራለች። ሆነ የበለጠ ነገሮች ተወሳስበዋል። ከዚህ በኋላ ኢትዮጵያ ምን አይነት አቋም መውሰድ አለባት? በስጋት ያነሱትን የፖለቲካ መዘዞች ተከትሎ እንዳይመጣና በኢትዮጵያ ላይ ጫናው እንዳያርፍ እኔ አካደሚሽን ነኝ። የአካደሚክ ሰው ነኝ። ይሄ ይሄ ጥያቄ ብዙ ፖለቲካል ኢምፕሊኬሽንም ይኖረዋል። ከጀርባ ያለውን ነገር ብዙ ማቅሶ አይደለውም። ነገር ግን እኔ እንደሚሰማኝ የህዳሴ ግድብ እና የናይል ውሀን አጠቃቀም ዙሪያ በተመለከተ ኢትዮጵያ የሞራል ሀይክራውንድ አላት፣ የኤቲክስ ሀይክራውንድ አላት፣ የህግ ሀይክራውንድ አላት። ስለዚህ አሁን እየተከተል ነው ያለው አፕሮች ኖ አይደለም። የውሀ ክፍፍልን በተመለከተ ከእናንተ ጋር አናወራም። ሁለተኛ እናንተ ህግ አውጪም ህግ አርቃቂም አይደላችሁም። ጉዳዩን እና ሶስታችንን ፈትዋለን የሚለው ህጋዊም ነው። ከሞራልም ስናስበው ልክ ነው። ከኤቲክስም አንጻር ስናስበው ልክ ነው። አሁን የኢትዮጵያ መንግስት እየተከተለ ያለውን ነገር እኔ ፐርሰናሊ እንደ ሲቲዝን፣ እንደ ዜጋ የምደግፈው ነገር ነው። በዚህ አቋም ጠንተን መቆም አለብን። ዋጋ ሊያስከፍለን ይችላል ይችላል፣ ግን እንደ ህዝብ የምንቀበለው ነገር ነው። ሲጀመር ግድቡንም በራሳችን አቅምን እየሰራ ነው ያለ ነው። እሱ ራሱ አንድ ነገር ይላል። ከዚህ ሁሉ አመት በኋላ ለምንድን ነው አሁን በዚህ ሰዓት ይሄ ሁሉ ከሸር እየመጣ ያለው? ቢከዚ ግድቡ እያለቀ ነው። ወደ ሰባ ሁለት ፐርሰንት ደርሷል። ነገሮች መተካከል እየጀመሩ ነው። ስለዚህ እኛም ለ እንችላለን እጃችን ላይ እንደ አፕስትሪም ተፋሰስ ሀገር ኖርማሊ የላኛው ተፋሰስ ሀገር እንደዚህ አግሪመንት እንዲፈጸም ኮፕሬሽን እንዲኖር አይገፋም። ምክንያቱም ውሃው በእጅ ውስጥ ነው ያለው። እንደፈለግ ማድረግ ትችላለህ። ቻይናን ማየት ይቻላል። ከሌሎች አምስት ሀገሮች ጋር ኤሽያ ውስጥ ሼር የሚያደርጉት ሜኮንግ የሚባል ቤዝን አለ። ሌሎቹ ሀገሮች ናቸው፣ የግርጌ ተፋሰስ ሀገሮች ናቸው። በዚህ ምግባ በዚህ ምጣ አግሪመንት ይኑረን እያሉ ፖስት የሚያደርጉት እንደውም ኢትዮጵያ ላይ ወይ ናይል ቤዝን ሲመጣ ኦፖዚት ነው ኢትዮጵያ ናት እንደውም እንዲህ አይነት ነገሮችን ፑሽ የምታደርገው። ስለዚህ ይሄ ጉድ ውል ራሱ ለዓለም የሚያሳየው ነገር አለ። ግድባችንን እንቀጥላለን። መንግስት የያዘውን አቋም ጠንከር ያለ አቋም እንይዛለን። መክፈል ያለብን መስዋዕት እንስካፍለን፣ ይሄን ነገር እንጨርሰዋለን። ከዛ በተረፈ ለፖለቲካል ኤክስፒዲየንሲ ወይ ጊዜያዊ ጥቅም ለማግኘት ወይ አንደር ፕሬሸር ብለን የምናደርገው ነገር መኖር ያለበት ግን አይነት አሁን እያየውት ያለውም ይሄን ነው ነገሮች ከመስመር ሲስቱ አግሪ አድርገን ሊሄድ ነው ነገር ለታዛቢነት ለኦብዘርቨር እና ለእርዳታ ካልሆነ መስመር ስቶ ነገሮች ሲወጡ መውጣቱ አይ ቲንክ እኔ እንደ ለግለሰብ ትክክለኛ ሬስፖንስ ነው ብዬ ነው የማስበው። በዚህ እንቀጥል። ይሄንን ጠንካሪያ ለአቋም ይዘን እውነታችንን ህጋችንን ይዘን እንቀጥል ነው እኔ የምለው። ግን ይሄ ያው እኔ እንደ አንድ ግለሰብ ነገሩን እንደሚከታተል ግለሰብ ባለኝ ኦፕሽን ነው እንጂ ፖለቲካውን እንደሚያውቅ ወይ ከጀርባ ያለውን ሜካኒክስ እንደሚያቅሰው የምናገረው ነገር አይደለም። ሀሳብ ይ ነው። እንቀጥልም፣ በርታ በዚ አቋም ነው። ምክንያቱም ትክክል ነው፣ ልክ ነው እያደረግን ያለነው ነገር የሞራልም የኤቲክስም የህግም ሀይ ግራውንድ አለን። ሁለተኛው ሌላው ነጥብ ምንድን ነው? ይሄ የአሜሪካው አግሪመንት ችግሩ የውሃ ሎኬሽን ከመሆን ባሻገር የድርቅ Droughts and the droughts in drought, extended dry periods below. dry period So, my uh, way. የረጅም ጊዜ ውሃ ክፍፍልን የሚመለከት ነው። ለዛ ነው ይህ የዲስካሽኑ መስመሩን ትቶ ፊሊንግ እና ግድቡን ከመሙላትና አኑዋል ኦፕሬሽን አልፎ ወደ ረጅም ጊዜ ውሃ ክፍፍል ሄዷል የምንለው አንደኛ የረጅም ጊዜ ነገሮችን እያየ ስለሆነ ነው። የሆነ የድራውት ድራይ ፒሪድ ና ኤክስቴንድ ድራይ ፒሪድ ብሎ ያነሱት ነጥቦች ማለት ነው። እዚህ ጋር ሁለት ችግሮች አሉ። ስለውሃ ስለ ውሃ አሎኬሽን ከማውራቱ ባሻገር ማለት ነው። አንደኛ ድርቅ ብለን ትናወራ ድርቅ በግብጽ ላይ ብቻ የሚመጣ ነገር አይደለም። ናቹራል ፌኖሜና ነው፣ ሰው በሁሉም ሀገር ላይ የሚከሰት ነገር ነው። ስለዚህ ስለ ድርቅ ስናወራ ኢትዮጵያ ብቻዋን የምትሸከመው ነገር ሰናል፣ ሁሉም ሀገሮች ተሳስበው መፍትሄ የሚያገኙለት ነገር ነው። አሁን የአሜሪካ አግሪመንት ላይ የሚታየው ግን ምንድን ነው? ድርቅ ከመጣ ለምሳሌ ድራውት ብሎ ያመጡት ነገር ወደ ህዳሴ ግድብ የሚገባው ውሃ ከዚህ ያህል ቁጥር በታች ከሆነ ኢትዮጵያ አባይ ላይ ያለውን ውሃ ሎ ኦፍ ደ ሪቨር ሚሊዮን ና ከግድቧ ስቶሬጅ ደግሞ የተወሰነ ሰፕሊመንት አደርጋለች ለግብጽ ብሎ ሜትሪክ ያወጣል። ድራይ ፔሪድ ይልና ለምሳሌ ወደ ግድቡ የሚመጣው ከግድቡ የሚወጣው ውሃ ከሰላሳ ዘጠኝ ቢሊዮን ኪቢክ ሜትሮች በታች ከሆነ ኢትዮጵያ የሪቨሩን ፍሎ፣ የውሃውን ፍሎ እና ከስቶሬጅ ውስጥ ከግድቧ ስቶሬጅ ስልሳ ሁለት ነጥብ አምስት ፐርሰንቱ በአራት ዓመት ውስጥ ለግብጽ መልቀቅ አለባት ይላል። ኤክስቴንደድ ድራይት ሪት ፍሎ እንደዚህ ሌላ ከግድቡ የሚወጣው ውሃ ከአርባ ቢሊዮን ኪቢክ ሜትር በታች ከሆነ የወንዙን ውሃና ከግድቧ ውስጥ ሀምሳ ፐርሰንትን ከስድስት መቶ ሶስት ሜትር በላይ ያለውን ሀምሳ ፐርሰንት ስቶሬጅ በአራት አመትና በአምስት አመት ውስጥ ለግብጽ ትለቃለች ይላል። አንደኛ ሴት የሆኑ ቁጥሮች አሉ። ሁለተኛ ኢትዮጵያን የውሃ ባለ እዳ የሚያድርግ ድርቁ የመጣው በሁላችንም ላይ ነው፣ ሁላችንም አብረን መተባበር አለብን ካሉ፣ እነዚህ አግሪመንቶች ግን ምንድን ነው የሚያደርጉት? አንደኛ የወንዙን ውሃ ኮምፕሊትሊ እንድንለቅ ያደርጉናል። ይሄ ማለት ምንድን ነው? እኛ በወንዙ ውሃ ላይ ምንም መብት የለንም፣ በፍጹም መጠቀም አንችልም ማለት ነው። ሁለተኛ ከግድቡ ስቶሬጅ፣ ግድቡ ውስጥ ከተጠራቀመ ውሃ ግብጽና ሱዳንን ሰፕልመንት ለማድረግ ወደ ታችኞቹ ግርጌ ሀገሮች ይሄን ያህል ፐርሰንት ትለቃላችሁ ይለናል። ይሄ እንዴት ነው የሚሆነው? ኢትዮጵያን የውሃ ባለጋ የሚያደርግ ነው ማለት ነው። ስለዚህ ድርቁ እኛ ላይ ብቻ ነው የመጣው? የእኛ ግድብ ለግብጽና ለሱዳን በተለይ ለግብጽ የድርቅ ጊዜ የአደጋ ጊዜ መቋቋሚያ የእነሱ ግድብ ከእናንተ ግድብ ውሃ ሊቀቁልን እያሉ ነው ያሉት። አንደኛ ናቹራል የሆነ ፌኖሜናል ለምንድን ነው እኛ ኢትዮጵያ ላይ ብቻ በርደኑ የሚመጣው የሚለውን ኮስችን ያስነሳል። ሁለተኛ የወንዙን ውሃ ኮምፕሊትሊ ዳውንስትሪም ላሉ ሀገሮች መልቀቅ ቤዚክሊ እናንተው የወንዙን ውሃ ትጠቀሙ የሚል ኢምፕሊኬሽን አለው። ስለዚህ ከህዳሴ ግድብ በላይ ያሉ ፕሮጀክቶች ምንም አይነት ውሃ ከወንዙ መጠቀም አይችሉ ማለት ነው። ምክንያቱም አኮርዲንግ ቱ ይሄ የዩኤስ አግሪመንቱ የሚለ የወንዙን ውሃ ትለቃላችሁ፣ ከዛ ደግሞ ከግድባችሁ ስቶሬጅ ትጨምራላችሁ፣ እንደዚህ አይነት ድርቅ ወይም ኤክስቴንድድ ድራይ ፔሪድ ሲኖር ነው የሚለው ይሄ ማለት ኢትዮጵያ አሁን ልትሰራ ያሰበችው ወደፊት የታቀዱ አባይ ተፋሶች ላይ የታቀዱ ፕሮጀክቶች አንድ ጠብታ ውሃ መጠቀም አይችሉም ማለት ነው። ምክንያቱም በዚህ አግሪመንት መሰረት የወንዙን ውሃ ሙሉ ለሙሉ ወደ ታች መልቀቅ አለብን። አንደኛው ችግር ይሄ ነው። ሁለተኛው ኢትዮጵያን የውሃ ባለዳር ያረጋል። ብዙ ሪሰርቸሮች ሲያነሱት የነበረው ነገር ማለት ነው። የውሃ ባለዳር ያረጋል ማለት ምን ማለት ነው? የወንዙን ውሃ በሙሉ ለቀቅን፣ ከዛ በኋላ ደግሞ ከግድባችን ስቶሬጅ ለአራት አመት እኛም እነሱም ይሄ የመጣ ድርቅን ለመከላከል ሰፕልመንት እናደርጋለን ማለት ነው ይሄ ምንድን ነው የሚያደርገው ኢነሰንስ መልሰን ግድቡን ለመሙላት ለእነሱ ስልሳ ሁለት ነጥብ አምስት ፐርሰንት ስቶሬጁን ወይ መቶ ፐርሰንቱን ከለቀቅን በኋላ የድርቁን ዕዳ ለመክፈል እኛ መልሰን ያንን ግድብ ለመሙላት ረጅም ጊዜ ነው የሚፈጅብን ማለት ነው። ይህም ግድቡን ኢንኤፊሸንት የሆነ ግድብ ኮስት ኢፌክቲቭ ያልሆነ ግድብ ነው የሚያደርገው። ኮንክሪት ስትራክቸር ነው ቆሞ የሚቀመጠው ማለት ነው። እንደታሰበለት እንደታቀደለት ኤሌክትሪሲቲ የሚያመርት ግድብ ሳይሆን ለሱዳን እና ለግብጽ የአደጋ ጊዜ መጠባበቂያ የድርቅ ጊዜ ስቶሬጅ እንዲያገለግል ነው የሚያደርገው ማለት ነው። ሁለተኛው ነጥብ ይሄ ነው። በጣም የአሜሪካውን አግሪመንት እየተቃወምንበት የነበረው ነገር ይሄ ነው። አንደኛ፣ ሌሎች ማልማት የምንፈልጋቸውን ፕሮጀክቶች እንዳን እንዳና አላማ ያደርገናል የፊውቸር ፕሮጀክቶችን ፎልክሎዝ ያደርጋል የምንለው ማለት ነው። ሁለተኛ፣ ይሄ የውሃ ባለ ዳም ያደርገናል ያልኩት አሁን ነው። ሶስተኛ፣ ድርቅን የመከላከል ኃላፊነትን በሙሉ በኢትዮጵያ ሾልደር ላይ የሚያስቀምጥ አይነት አግሪመንት ነው። እዚህ አግሪመንት ውስጥ ግብጽ እንዲህ ታደርጋለች ድርቁን ለመከላከል ሱዳን በዚህ በኩል ትወጣለች፣ በዚህ በኩል ትገባለች አይልም። ኢትዮጵያ ድርቅ ሲመጣ ይሄን ይሄን ይሄን ምን ታደርጋለች ነው የሚለው። እንግዲህ በሁሉም ሀገር ላይ የመጣ ናቹራል የሆነ ፌኖሜና ኢትዮጵያ ብቻዋን የምትሸከምበት ምን አይነት ሌጋል ፍሬምወርክ ነው ያስብላል። ለዛም ነው ይሄ የአሜሪካው አግሪመንት ለግብጽ ያደላ ነው፣ የኢትዮጵያን ሰርከምስታንስ ኮንሲደር ያደረገ አይደለም እየተባለ ያለው ማለት ነው። አንዱ በግብጽ ከምትጠቀምባቸው ጉዳዮች ውስጥ በተለይም በዚህ በዲፕሎማሲያዊ ዘመቻም ሆነ በሕዝብ ግንኙነቱ እዚሁ በፖለቲካውም ረገድ ከፍተኛ የሆነ አይነት እንቅስቃሴዎች ለበርካታ አመታት ስታካሄድ ቆይታለች። በኢትዮጵያ በኩል ብዙ ጊዜ የሚተቸውም ይሄ የማነሱ ጉዳይ ነው። ከምትጠቀምባቸው ነገሮች አንዱ ያው ከአስራዘጠኝ ሀያዘጠኙ ጀምሮ የነበሩት ጠቅላይ ሚኒስትር አንዱ በፍሬም ውስጥ ያስቀመጡ ቃል ግብጽ የግብጽ ታሪካዊና ተፈጥሯዊ መብቶች ነው የሚለው ነገር በእንግሊዝ ጋዜጦች ከመስተጋበት ከጀመሩ በኋላ በየጊዜው እውነታ የሆነ መጥቷል። ከዛም አልፎ ይሄ የሰብአዊነት ጉዳይ ነው የሚልም ነገር እንደዚሁ ያክለውበታል። እርስዎም በቅርቡ በጻፉት መጣጠፍ ላይ እንደዚሁ ለግብጽ ጥያቄዎችን አቅርበዋል። የግብጽ የወደፊቱ ትውልድ ከኢትዮጵያ የወደፊቱ ትውልድ የበለጠ ሚዛን አለው ወይ ወይ ወይ ሚዛን ይደፋል ወይ በሚል መልኩ ያንን የመከራከሪያ ሀሳቡ አድርገዋል። የዚህ አይነቱ ፍሬም የመጠቀም ጉዳይ ላይ ኢትዮጵያና ግብጽን እንዴት ያነጻጽራሉ? በኢትዮጵያ በኩልስ ምን መደረግ አለበት ይላሉ? ታሪካዊ፣ ተፈጥሯዊ፣ ሰብአዊ በሚሉ ቁልፍ በሆኑ ቃላት አጠቃቀማቸው ላይ ከዛም አልፎ በሚሊዮን የሚቆጠር ገንዘብ መድቦ እንዲሁም በግብጽ ውስጥ ሶስት በአባይ ላይ ብቻ ሪሰርች የሚሰሩ ኢንስቲትዩቶች አሉ። መንግስትን ያማክራሉ፣ ፖለቲከኞችን ያማክራሉ። በደህንነቱንም እንደዚሁ ከነዚህ ሁሉ አኳያ እኛ የት ነው ያለ ነው? ወደፊትስ በአስቸኳይ ምን መደረግ አለበት ይላሉ። በአሁን ይሄ ነው ለእኛ ትልቁ ነጥብ ብዬ የማስበው እኔ እንደ እንደ ኢንዲቪጁዋል ሲቲዝንም እንደ ኢንስቲትዩሽንም እንደ መንግስትም ማለት ነው። አንደኛ ግብጽ አባይን ለነሱ እንደዚህ የመኖርና የመሞትና የመኖሪ ወይ የመሞት ኦፕሽን አድርገው ሲያቀርቡት አባይ ለኢትዮጵያ ምን ማለት ነው የሚለውን ነገር ከኛ ሳይድ ግን አሁን ምንም ስትረስ አናደርገውም። የሀገር ውበት፣ የምንኮራበት ነገር ሀገራችንን ግን ሳይጠቅም የኖረ ውሃ ከማለት ባሻገር እውነት አባይ ለኢትዮጵያ ምን አይነት ሪሶርስ ነው የሚለው ምንም አናውቅም። አንድ እስቲ እንየው። የአባይ ተፋሰስ ማለት ከኢትዮጵያ ቶታል ዋተር ሪሶርስ ውስጥ ሞር ዘን ሰባ ፐርሰንት ውሃ የሚይዝ ነው። ኢትዮጵያ አርባ አርባአምስት ሺ ሜጋዋት ሃይድሮኤሌክትሪክ ፓወር ፖቴንሻል አላት ሲምል ከዚህ ውስጥ ግማሹ የአባይ ተፋሰስ ውስጥ ነው የሚገኘው። ፖቴንሻሉ ከሁለት ነጥብ ሰባት ሚሊዮን ሄክታር በላይ ኤሬጌብላ እንዳለን በመስኖ ሊለማ የሚችል እዚህ የአባይ ተፋሰስ ውስጥ ብቻ። እንግዲህ ይህንን ሪሶርስ ነው እኛ ቀለል አድርገን የሀገር ውበት ብቻ ብለን የምናልፈው ማለት ነው። ህዝባችንን ከድህነት ማውጣት የምናስብ ከሆነ ፖቨርቲን ኢራዲኬት ማድረግ የምናስብ ከሆነ ሚድል ኢንካም ካላቸው ሀገሮች ውስጥ መሳተፍን የምናስብ ከሆነ ትልቁን ሪሶርሳችንን ሳናለማ እንዴት ነው ይሄ የሚሆነው? አንደኛ አባይ ለኢትዮጵያ ምን ማለት ነው የሚለውን ነገር በደንብ በደንብ በደንብ አጥርተን ለራሳችን ህዝብ ለኢንተርናሽናል ኮሚኒቲውን ማሳየት ያለብን ነገር ነው። ሀምሳ ሚሊዮን ህዝብ እኮ ቀጥታ ውሃው ላይ የሚኖርበት ሀገር ነው። ቀጥታ የአባይ ውሃ ላይ የአባይ ውሃ የአባይ ተፋሰሽ ውሃዎች ላይ ዲፔንድ አድርጎ የምንኖርበት ሀገር ነው። ዘጠኝ ክልሎች አሉ። ከእነዚህ ስድስቱ ወይ ኮምፕሊትሊ ወይ በፓርትሊ አባይ ቤዝ ውስጥ ነው የሚኖሩት። ይህምን ማለት ነው ዘጠና ፐርሰንት ኦፍ የሀገራችን ህዝብ በአንድም በሌላ መልኩ ከአባይ ውሃ ጋር ተሳስሯል ማለት ነው። ከእነሱ ምንም የማይተናነስ ነገር ነው ግብጽ መቶ ፐርሰንት ኤሌክትሪሲቲ መቶ ፐርሰንት ፉድ ሴኪሪቲ እና ውሃ ሴኪሪቲ ለህዝቦቿ ሴኪሪ ያደረገች ሀገር ናት። እኛ ጋር ስንመጣ ስንት ነው? ፉድ ሴኪሪቲ የለንም ከአርባ ፐርሰንት በላይ አይበልጥም። ኤሌክትሪሲቲ ሴኪሪቲያችን የውሃና የሳኒቴሽን ከብሬጃችን ሰላሳ ፐርሰንት እንኳን አይሞላም። እንግዲህ እነዚህን ሪሶርሳችንን ይህንን ትልቅ ሪሶርሳችንን ካናለማ እንዴት አድርገን ነው ይህንን ከድህነት ውስጥ የምናወጣው? አባይ ማለት አባይን ማልማት ይሄ አባይ ወንዝን አባይ ተፋሰስን ማልማት ለዛ ነው ለእኛ የቅንጦት ነገር ማይሆነው ማለት ነው። ግዴታ ነው። እኒህን ትልቅ ሪሶርስ ታና ዓላማ የምናስባቸውን የኢኮኖሚክ ገይኖች በፍጹም ማግኘት አንችልም። ወንዞች አሉ ይባላል ወደ መቶ ሀያ ሶስት ጊቢክ ሜትርስ ኦፍ ውሃ ያላቸው ወንዞች አሉ። ኢትዮጵያ ብዙ የውሃ ሀብት አላት ይባላል። እውነት ነው። ወንዞች ብዙ ውሃ አላቸው። ግን ከእነዚህ ወንዞች ውስጥ ወደ ዘጠና ሰባት ፐርሰንት ኦፍ ወንዞች ውስጥ ያለው ውሃ ድንበር ተሻጋሪ ነው። ልክ እንዳባይ ከአዋሽና ከኦሞ በስተቀር ያው ኦሞም ወንዙ ከሀገር አይወጣም እንጂ የተፋሰሱ ከሀገር ወጥቶ ወደ ኬንያ ይሄዳል። እንግዲህ ከአዋሽ በስተቀር ሁሉም ሀገሮች ድንበር ተሻግረው ሌላ ጎረቤት ሀገር ይሄዳሉ ማለት ነው። ልክ አባይ ላይ ያለን ችግር ሌሎችንም ወንዞች መጠቀም ስንፈልግ ከሌሎች ጎረቤቶች ሀገሮች ጋር ይኖራል ማለት ነው። ስለዚህ እንደምናስበው ይሄ የተትረፈረፈ አይነት ውሃ ያለን ሀገር አይደለንም። ያለንን ውሃ በትክክል ማልማት መቻል አለብን። ያለን ውሃ ደግሞ መጆሪቲው ወይም ትልቅ ፐርሰንቱ ከሰባ ፐርሰንት በላይ እንግዲህ እዚህ ተፋሰስ ውስጥ ነው ያለው። ይሄንን በደንብ ለራሳችንም ሕዝብ ለውጭውን ኮሚዩኒቲ ማሳወቅ አለብን። አባይ ለእነሱ የህይወትና የሞት ሽረት እንደሆነው ያህል ለእኛም የመኖርና ያለመኖር ጉዳይ ነው። በድህነት ውስጥ ከመኖርና ከድህነት የመውጣት ጉዳይ ነው። በጨለማ ውስጥ መኖርና ያለመኖር ጉዳይ ነው። የምግብ ሴኩሪቲ ና ጉዳይ የምግብ ሴኩሪቲን ሴኩር በማድረግ ና ባለማድረግ መካከል ያለ ጉዳይ ነው። ህዳሴ ግድብ ወይም ሌሎች አባይ ተፋሰስ ላይ የተሰሩት የሚሰሩት ፕላን የተደረጉት ነገሮች ቅንጦት መሆኑ፣ ስለዚህ ነው ግዴታችን ነው። ይህንን ሪሶርስ አናለማ፣ በፍጹም እኛ የምናስበው ኢኮኖሚክ ፕሮስፐሪቲ ጋር መድረስ አንችልም። ህዳሴ ግድብ ትልቅ እንደ ፍላግሽፕ ፕሮጀክት የሚታየው ለዚህ ነው። በአለም አቀፍ ደረጃ ስስቴናብል ዲቨሎፕመንት ጎልስ ብለን አለም ሁሉ ለመድረስ እየተጓዘ ያለባቸው ጎሎች አሉ። ህዳሴ ግድብን ስና አስራ ሰባት ጎሎች አሉ። ከነዚህ ውስጥ ኦልሞስት እያንዳንዱን በሚባል መልኩ አቺቭ እንድናደርግ የሚያደርገን ፕሮጀክት ነው። ኤሌክትሪሲቲያችንን አሁን ወደ ኤሌክትሪሲቲ የኮቨሬጃችንን አሁን ወደ ሶስት ሺ ስምንት መቶ ሜጋዋት አለት ከህዳሴ ግድብ ጋር ከአስር ሺህ ሜጋዋት በላይ ነው የሚሆነው ሶስት እጥፍ ነው ከሱ የሚያደርገው። ሎካል ዋተር ሰፕላያችን ለኛ ትንንሽ ዋተር ሰፕላይ በግድቡ ዙሪያ የሚኖር ሶስት አይነት ስሞል ስኬል ኢሪጌሽን ይኖራል። ሴሸሪ ቱሪዝም፣ እነዚህ አይነት ቤኔፊቶች አሉ። አንድ ፕሮጀክት አይደለም ስለ አንድ ፕሮጀክት አይደለም እያወራን ያለ ነው። ይሄ ለህዝባችን ያለውን የሚፈጥረውን ይሄ የኩራት መንፈስ ሱሱን አሁን ወደ ጎን ብናረገው እንኳን ስለ አንድ ፕሮጀክት አይደለም እያወራን ያለ ነው። ወይ ግድብ ስለመገንባት ብቻ አይደለም እያወራን ያለ ነው። መቶ አስር ሚሊዮን ህዝብን ከድህነት ስለማውጣትነት ስላለማውጣት ነው እያወራን ያለ ነው። ሪሶርሱ እኛ እንደምናቀለው አይደለም። የሀገራችን ሜጀር ሜጀር ሪሶርስ ነው። ይህንን አይደለም ኢንተርናሽናል ኮሚኒቲ እኛም አናቅም። ይህንን ማሳየት መቻል አለብን። አንደኛው ይህ ነው። አሁን ባለው የኮሮና ቫይረስ ወረርሽኝ በመላው ዓለም የመዛመቱ ጉዳይ እንደዚሁ በህዳሴ ግድብ ፕሮጀክት ላይ የሚያሳድራቸው ተጽዕኖዎች አሉ። ከውጭ ድንበሮች ስለተዘጉ አበረራዎችም ስለተቋረጡ ፕሮጀክቱ አስፈላጊ የሆኑ ቁሳቁሶችን ከውጭ ለማስመጣት እንደዚሁም ያለው የሀገሪቷ ሀብት ወደ ጤናው ቀውሱን ለመታደግ በዛ ላይ ማተኮር ይኖራል። ከዚህም በኋላ የዚህ የጤናው ቀውሱ አስከትሎ አስከትሎት የሚመጡት የምጣኔ ሀብት ጉዳቶች እንደዚሁ አሉ። ዓለም አቀፉ ማህበረሰብም የየራሱን የኮሮና ቫይረስ ጥቃት ለመከላከል በትሪሊዮን ዶላርስ የሚቆጠር ወጪ የሚያወጡበት ጊዜ ነው። የእርዳታ እጃቸውም ያጥራል እና እነኚህ ሁሉ ተጨምረው ዳሴ ግድብን በወቅቱ የመጨረስና ያለመጨረሱ ጉዳይ ላይ የሚያሳድራቸው ምን አሉታዊ ተጽዕኖች አሉ? ከዚህ ጋር መንግስት ምን ማድረግ አለበት? በውጭ የሚኖሩ ኢትዮጵያውያን ዲያስፖራ ማህበረሰብ አባላትስ ይህንን ፕሮጀክት ዳር እንዲደርስ ምን አይነት አስተዋጽኦች ሊያበረክቱ ይገባል ይላሉ? እንግዲህ ይሄ የኮሮና ቫይረስ ኢሹ በእኛ ብቻ ሳይሆን በዓለም የመጣ ነገር ነው። ብዙም ማድረግ የምንችለው ነገር የለም። ያው ከሰው ህይወት የሚበልጥ ነገር ስለሌለ ባለፈው ጠቅላይ ሚኒስትሩ እንዳሉት ከሰው ህይወት ቀጥሎ በሀገር ደረጃ ፕራዮሪቲ ተይዞለት እየቀጠለ ያለው ፕሮጀክት ግድቡ ነው። ከሰው ህይወት ቀጥሎ ሁለተኛ፣ ይሄ እንደ ዜጋ ትንሽ ኮንፈርት የሚሰጥ ነገር ነው። ፎከሱ ከግድቡ ላይ እንዳልተነሳ ነገሮች ማድረግ በምንችለው ፍጥነት እየሄዱ እንደሆነ ተስፋ የሚሰጥ ነገር ነው። ከአቅማችን በላይ በሆኑ ምክንያቶች የሚኖሩ ዲሌዎች ካሉ፣ ለምሳሌ ስላይቶች በመዘጋታቸው ምክንያት ወይ መዝመንት ባለመኖሩ እነዚህ ምንም በእኛ አቅም ልናደርግ ምንም ልናደርጋቸው የምንችለው ነገር የለም ግን ኮንስትራክሽኑን በተመለከተ በእጃችን ውስጥ የሆኑትን ነገሮች ማድረግ የምንችላቸውን ነገሮች በተመለከተ እኔ እስከማውቀው ድረስ እንግዲህ የግድቡ ኮንስትራክሽን ግንባታ እንደቀጠለ ነው። ፕሮግረስ አለ። ነገሮች ፋቅድ ነው መሰረት እየሄዱ ነው ያሉት። ስለዚህ ከዛ አንጻር አይ ቲንክ እንበርታን ቀጥል ነው ማለት የሚችለው። ከአቅማችን ውጭ የሆኑትን ነገሮች ግን እግዚአብሔር ይሄንን ነገር ቶሎ ያሳልፍልን፣ ህይወታችን ወደ ነበረው ይመለስ። ከዛ ባለፈ ብዙ ማድረግ የምንችለው ነገር ያለ አይመስለኝም። በዚህ ሰዓት ግን ፎከሱ አትሊስት ግሩ ዲስኮሽን ሼፕ ለማድረግ መጠቀም የምንችልበት ሰዓት ነው። የግድቡን ቫሊዩ ለኢትዮጵያ ብቻ ሳይሆን ለሌሎች ሀገሮች ያለውን ለግብጽ፣ ለሱዳን፣ ለኢንተርናሽናል ኮሚኒቲ ያለውን ቫሊዩ እስካሁን ያነሳናቸውን ነገሮች ኔጎሽዬሽኑ በተመለከተ ለምንድነው ኢትዮጵያ ያላትን አቋም የያዘችውን ነገር ሰዎችንም ለኢንተርናሽናል ኮሚኒቲን ለማሳወቅ አስፋራት እነዚህ ነገሮች ጎውስ። ግን ሰውም ረጋት ስላለ ለማንበብም ለመስማትም ተሻለ ኦፖርቹኒቲ ስላለ ናሬቲቭን ኮንትሮል በማድረግ ረገድ በመጽሐፍ ሀተታውን ወደ ውጪ በማውጣት ዲስኮርሱን ሽት በማድረግ በተመለከተ ብዙ ማድረግ የምንችላቸው ነገሮች አሉ። ግድቡ ላይ ያሉት ዲስከሽኖችም ኔጎሽዬሽኖችም ያው በኮሮና ምክንያት ቆመዋል። በተለይ ግብፅም ትንሽ ጠንከር ባለ ሁኔታ ስለተመታች በዚህ ቫይረስ ምክንያት ከመንግስት ደረጃ ያሉት ዲስከሽኖች፣ ኔጎሽዬሽኖች አይ ቲንክ አሁን ትንሽ ቀዝቀዝ ብለዋል። ግን ይሄንም ምንም ብናረገው የምንችለው ነገር አይደለም። ካፒታላይዝ ማድረግ የምንችለው ግን አሁን ይሄ ውስጥ የሚጻፉ ጽሁፎች በዝተዋል። እኔ ኖቲስ ባደረኩት ፐብሊኩም አሁን ሊያዳምጥ የምንችልበት ሞመንት ላይ ስለሆንም ይሄንን አጋጣሚ በመጠቀም ያለ ሁኔታ ምንድን ነው ግድቡ ጠቀሜታ እውነት ምንድን ነው፣ አባይ ለኛ ምንድን ነው፣ ለምንድን ነው የሞትና የሽረት ጉዳይ ሆኖ፣ ለምንድን ነው ይሄን ያህል ጥርስ ነክሰን እየተጋደልንለት ያለውን የሚሉትን ነገሮች፣ እነሱን ለእኛም ለሀገራችን ኮሚኒቲ ኢንተርናሽናል ኮሚኒቲን በማሳወቅ ረገድ ግን አሁን እያደረክ ያለኸው ይሄ ኢንተርቪው ጽሁፎች የእኛን የኢትዮጵያን ሳይድ ኦፍ ስቶሪ ወደ ውጭ ብል በማውጣት ረገድ አይ ቲንክ ይሄ በጣም ኦፖርችን የሆነ ታይም ነው፣ በጣም ክሪቲካል የሆነ ታይም ነው። በዛ መንገድ ልንጠቀመው እንችላለን ብዬ አስባለሁ። ከዛ ባለፈ ግን ያው አምላክ ቶሎ ያሳልፍልን። ምንም የምናደርገው ነገር አይደለም በኛ ብቻ ሳይሆን በዓለም የመጣ ችግር ስለሆነ ማለት ነው። ወይዘሪት መቅደላዊት መሳይ የድህረ ምረቃ ተማሪና በአባይ ወንዝ ላይ ተመራማሪ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለን፣ እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።